ሰላም ለመከየድኪ እለረከዎን መከራ ንፍራተቀተልታራ በላሳይና መሆራ ማረያመፀወን ታቦተ ቃለ ጽድቅ መንፈቀ እስራ እጓላት ምጓሊሆኒ እጓላት ምጓሊሆኒ ከመኪያኪ አፍቀራ አፍቀርኩኪ አፍቅርኒ ሚዜ ለግሙራ